fator da kenya amaseganta fana the 19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ህዳር 10 2013 ዓ ም ዝግጅታችን ጀመረ። ህወሀት እንደገና የሚዋቀረው የትግራይ ክልል ጊዜያዊ አስተዳደር አካል መሆን እንደማይፈቀድለት የጊዜያዊ አስተዳደሩ ዋና ስራ አስፈጻሚ ገለጹ። በአብይ ርዕስ ዘገባ አለን። የኢትዮጵያ መከላከያ ሰራዊት ከውጭ ኃይሎች ጋር በመሆን በትግራይ ላይ ወታደራዊ ጥቃት እየፈጸመ ነው የሚለውን የህወሀት ክስ የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ብርሃኑ ጁላ አጣጣሉ። ይሄ በእውነቱ ከእውነት የራቀ ነው። ደቡብ ሱዳን ኢትዮጵያን የምትደግፍበት ቁመና ላይ ያለች ሀገር አይደለች። አንዱ እሱ ነው። ሁለተኛ፣ እኛ ኃይል ካነሳ ከደቡብ ሱዳን ለምን እናመጣለን? ደቡብ ሱዳን እኮ እኛ ነን እየጠበቅን ያለን። እነዚህንና ሌሎች የሀገር ውስጥና ዓለም አቀፍ ዘገባዎችን እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ፣ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅት ታዬ ጋር ልተዋችሁ። ያስትልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችው ቆንጅት ታዬ ነኝ። ህወሓት እንደገና የሚዋቀረው የትግራይ ክልል ጊዜያዊ አስተዳደር አካል መሆን አይፈቀድለትም ሲሉ የጊዜያዊ አስተዳደሩ ዋና ስራ አስፈጻሚ ዶክተር ሙሉ ነጋ አስታወቁ። በአሁኑ የትግራይ ክልል አስተዳደር ውስጥ የሚገኙት አብዛኞቹ በህገ ወጥ ምርጫ የተመረጡ ናቸው ሲሉ ዋና ስራ አስፈጻሚው አስገንዝበዋል። በተያያዘ ዜና የኢትዮጵያ መንግስት ለህወሓት ድጋፍ እያሰባሰቡና በጫና ወደ ድርድር እንዲገባ እየሰሩ ናቸው ባላቸው የዓለም የጤና ድርጅት ዋና ስራ አስኪያጅ ላይ ስለሚወሰደው አቋም ገና ግልጽ ውሳኔ ላይ እንዳልደረሰ ገልጿል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይኖረናል። በተያያዘ ዜና የኢትዮጵያ የመከላከያ ሰራዊት ከውጭ ኃይሎች ጋር ሆኖ በትግራይ ላይ ወታደራዊ ጥቃት እያደረሰ ነው የሚለውን የህወሀት ክስ የጦር ኃይሎች ጠቅላይ ኤታማዦር ሹሙ ጄኔራል ብርሃኑ ጁላ የኢትዮጵያ የመከላከያ ሰራዊት ህወሀትን ለመደምሰስ የሌሎች ድጋፍ የሚያስፈልገው አይደለም ሲሉ አጣጥለዋል። የትግራይ ክልል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ከጎረቤት ሀገር ጋር በመተባበር በትግራይ ላይ የታወጀ ጦርነት ነው ማለታቸው ይታወሳል። በመጽሔት ክፍለ ጊዜ ዘገባ አለ። በሌላ በኩል መቀሌና አካባቢዋ የሚኖሩ ኤርትራውያን ባለፈው እሁድ በትግራይ ላይ የታወጀ ያሉትን ጦርነት ለመቃወም ሰልፍ ማካሄዳቸውን በዚያ የሚገኘው ዘጋቢያችን አለም ፍስሀ ያደረሰን ዘገባ አስታውቋል። ኤርትራውያኑ በሰልፋቸው ጦርነቱ የኛ ጦርነት አይደለም፣ የኤርትራ ሕዝብ ይቃወመዋል፣ ኢሳያስ የእኛ አይደለም የሚሉና ሌሎችም መፈክሮችን ሲያሰሙ እንደነበር ጠቅሶ ሰልፈኞቹ የጋራ መግለጫ በማውጣትና ደም በመለገስ ድጋፋቸውን እንደገለጹ አመልክቷል። በኢትዮጵያ የኮቪድ-19 ወረርሽኝ ይዞታ ዜና የኮሮና ቫይረስ ምርመራው ቀጥሏል። ባለፈው የ24 ሰዓት ጊዜ ውስጥ 5201 ሰዎች ተመርምረው 499 ለቫይረሱ የተጋለጡ ሰዎች እንደተገኙ ታውቋል። ከዚህ ውስጥ 335ቱ የተገኙት አዲስ አበባ ውስጥ መሆኑን ነው የጤና ሚኒስቴር ዕለታዊ መረጃ የሚያመለክተው። ስድስት ሰዎች አምስቱ አዲስ አበባ አንዱ ሀረሪ በሚገኙ የሕክምና ማዕከሎች ህይወታቸው ማለፉንም መረጃው ጨምሮ ገልጿል ዩናይትድ ስቴትስ ሶማሊያ የሚገኙ ሀይሎቿን በአሁኑ ወቅት ብታስወጣ ከባድ ችግር ይፈጠራል ሲሉ የሶማሊያ የምክር ቤት አባላትና ወታደራዊ ባለስልጣናት ስጋታቸውን ገለጹ በዩናይትድ ስቴትስ ኃይሎች የሚታገዘው ዳናብ መብረቁ የተባለው ልዩ ኮማንዶ ሊፈርስብን ይችላል ያ ደግሞ አልሸባብንና ሌሎች አሸባሪ ቡድኖችን እንዲበረታቱ ያደርጋል ሲሉ ስጋታቸውን ገልጸዋል። ስማቸው እንዳይገለጽ የጠየቁ አንድ የሶማሊያ ወታደራዊ ባለስልጣን ድጋፍ የሚሰጡን ወታደሮች እንዲወጡ ትዕዛዝ የመሰጠቱን ዜና ሰምተናል፣ ይሁን እንጂ የመጨረሻ ውሳኔ ይሁን አይሁን ወይም መቼ ተግባራዊ እንደሚደረግ አላወቅንም ነው ያሉት። ተግባራዊ ከሆነ በሽብርተኝነት ላይ ያስመዘገብናቸውን ድሎች በአደገኛ ሁኔታ የሚቀለብስና አሸባሪዎችን የሚያበረታታ ይሆናል ሲሉ አሳስበዋል። በዚህ ሳምንት ወደ ካርቱም የተመለሱ አንዳንዶቹ የሱዳን አማጽያን መሪዎች ከመንግስቱ ጋር ያደረጉትን አዲሱን የእርቅ ስምምነት በጥሩ መንፈስ ተግባራዊ ለማድረግ ቁርጠኞች መሆናቸውን ገለጹ። በርካታ የተቃዋሚና የአማጽያን ኃይሎችም ወደ ካርቱም ተመልሰው ሰራዊቶቻቸውን ከሀገሪቱ መንግስት የጦር ሰራዊት በመቀላቀል አንድ የተባበረ የሱዳን የጦር ሰራዊት ለማቋቋም ጭምር መስማማታቸውን ገልጸዋል። ልዩነትና መድልዎን አስወግደው የዜጎች እኩልነት የተረጋገጠባትን አዲሲቱን ሱዳንን በጋራ በመመስረት የጋራ መንግስት ለማቋቋም መነሳታቸውንም ነው የገለጹት። በመጽሔት ክፍለ ጊዜ ዘገባ ይቀርብበታል። ዩጋንዳ በሚቀጥለው ጥር ወር ለሚካሄደው ፕሬዝደንታዊ ምርጫ የእጩ ተፎካካሪዎች የምረጡኝ ዘመቻ ተጀምረዋል። ይሁንና የምረጡኝ ዘመቻዎቹ በሀገሪቱ እያሻቀበ የመጣውን የኮቪድ-19 ወረርሽኝ ለመቆጣጠር የሚጠይቁትን የእንቅስቃሴ ገደቦች አክብረው ለማከናወን የተቸገሩ የሚመስል መሆኑን ከካምፓላ የቪኦኤ ዘጋቢ አስተውሏል። እንደ አውሮፓውያን አቆጣጠር ጥር 14 ምርጫው የሚካሄድ ሲሆን ከአሁኑ የተጠናከረው የእጩዎች ዘመቻ ኮቪድ-19 ያለ አይመስልም ነው ያለው ዘገባው። አብዛኞቹ የምረጡ እንቅስቃሴ ስብሰባዎች የማህበራዊ ፈቀቅታ የሚሆን በጭምብል ተሸፈኑ የሚሉ ጥሪዎችን ችላ እያሉ ናቸው። የምርጫ ባለስልጣናቱ ጉዳዩን አስመልክተው 11ዱ ፕሬዚደንታዊ እጩዎች አርአያ ሆነው ደጋፊዎቻቸውን ቫይረሱን እንዲከላከሉ ያበረታቱ ዘንድ ተማጽኖ እያቀረቡ ናቸው። በዲሞክራሲያዊት ኮንጎ ሪፐብሊክ የኢኩዌተር ክፍለ ግዛት የኢቦላ ወረርሽኝ ማክተሙን የዓለም የጤና ድርጅት ትናንትና ይፋ አደረገ። የመጀመሪያው የኢቦላ ቫይረስ ተጠቂ የተገኘው ከስድስት ወራት በፊት ሲሆን የሀገሪቱ የጤና ባለስልጣናት የቫይረሱ ስርጭት ማክተም እጅግ አስደሳች ዜና ነው ብለዋል። በጥቅጥቅ ደን በተሸፈነውና ሰፊ በሆነው ክፍለ ሀገር ማህበረሰቡን መድረስ ደግሞም እንዲያምኑ ማድረግ ፈታኝ ነበር ሲሉ ነው ያስረዱት። ከዚያም በላይ ኮቪድ-19 ወረርሽኝን የመታገሉ ስራ በመጨመሩ ይበልጡን ስራችንን አክብዶት ነበር ሲሉ አብራርተዋል። አድማጮች፣ ይህ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ውስጥ በተለያዩ የሀገሪቱ አካባቢዎች የቫይረሱ አዲስ ተያዦች ቁጥር በከፍተኛ ደረጃ እያሻቀበ ነው። በበሽታው ሕይወታቸው ያለፈው ሰዎች ቁጥር ከ250 ሺህ አልፏል። ኒውዮርክ ከተማ ትምህርት ቤቶች በሙሉ ከዛሬ ጀምረው እንደሚዘጉ አስታውቃለች። የከተማው ባለስልጣናት ይህን የወሰኑት ለሰባተኛ ተከታታይ ቀን የቫይረሱ አሰረጫጨት መጠን ከሶስት ከመቶ ካለፈ በኋላ ነው። ተማሪዎቹ ከመስከረም መጀመሪያ ጀምረው በአካል ተገኝተው መማር ይዘው ነበር። ሌሎች ትላልቅ ከተሞች ቦስተን እና ዲትሮይትን ጨምሮ እንዲሁ ተከፍተው የነበሩ ትምህርት ቤቶቻቸውን ዘግተዋል። በአሁኑ ጊዜ በሀገሪቱ ያሉት የኮሮና ቫይረስ ተጋላጮች ቁጥር ከ11.5 ሚሊዮን አልፏል። ሆስፒታል የሚገቡት የቫይረሱ ህሙማን በማሻቀቡ በጤና ሰራተኞች ላይ ጫና እያሳደረ ነው። በርካታ የክፍለ ግዛቶች አስተዳዳሪዎች ቀደም ብለው የተነሱ ገደቦችን መልሰው እያጸኑ ናቸው። የሚኒሶታ አገረ ገዢ ቲም ዋልስ ምግብ ቤቶች፣ ቡና ቤቶች፣ የስፖርት መስሪያ ቤቶች ለአራት ሳምንታት እንዲዘጉ ትዕዛዝ ሰጥተዋል። በየቀኑ የሚገኙ የቫይረሱ ተጋላጮች ቁጥር ባለፈው ጥቅምት አጋማሽ ከነበረው በአራት እጥፍ እየበለጠ መሆኑ ተገልጿል። በሚሊዮኖች የሚቆጠሩ ቤተሰቦች ከሩቅና ከቅርብ የሚሰባሰቡበት መጪው የምስጋና ቀን ታንክስጊቪንግ ዴይ በዓል ባለስልጣናትን አብዝቶ ስጋት ላይ ጥሏል። የቨርጂኒያ አገረገዢ ራልፍ ኖርታም የክፍለ ሀገሩ ነዋሪዎች በዓሉን ቤታቸው እንዲያሳልፉ ይህም ለሚወዷቸው ቤተሰቦቻቸው ፍቅር ሲባል እንደሚሆን እየገለጹ ተማጽኖ እያሰሙ ናቸው። በዓሉን አብራችሁ ማሳለፍ ካለባችሁ ደግሞ ሰው ሳታበዙ ደጅ ሆናችሁ አክብሩት ሲሉ ምክር እየሰጡ ናቸው። የዩናይትድ ስቴትስ የጤና ሚኒስትር አሌክስ ኤዛርም ተመሳሳይ ተማጽኖ አቅርበዋል። ሌላ ዜና፣ ተሰናባቹ የትረምፕ አስተዳደር የሽግግሩን ሂደት ማስተጓጎሉን ካላቆመ በስተቀር ዩናይትድ ስቴትስ ውስጥ ኮቪድ-19 ለመቆጣጠር የሚከናወነውን የእቅድ ሥራ በሳምንታትና በወራት ሊያጓትት ይችላል ሲሉ ተመራጩ ፕሬዚደንት ጆ ባይደን አስጠንቅቀዋል። የዋይት ሃውስ ሪፖርተራችን ፓሲ ዊዳኩስዋራ ያጠናቀረችውን ዘገባ ሶሎሞን አባተ ያቀርበዋል። ዩናይትድ ስቴትስ ውስጥ ለኮሮና ቫይረስ የተጋለጠው ሰው ከ11 ሚሊዮን አልፏል። ተመራጭ ፕሬዚደንት ጆ ባይደን ትናንት ከጤና ባለሙያዎች ጋር ሲወያዩ ሽንፈታቸውን ባለመቀበል እየተሟገቱ ያሉት ተቀማጭ ፕሬዚደንት ወረርሽኙን የሚመለከቱ መረጃዎች እንዳይደርሷቸው ከማድረግ አንስቶ የሽግግሩን ሂደት እያደናቀፉ ነው ሲሉ ከሰዋል። አሁን በእጃችን የሌሉ ነገሮች እጅግ በጣም ብዙ ናቸው። ፈጥኖ እንድናገኛቸው ካልተደረገ የገባነውን ታላቅ ቃል ለማሳካት በሚያስችለን ሁኔታ ያሉንን እቅዶች ለማቀናጀት የምናደርገው ጥረት በሳምንታት ወይም በወራት ሊጓተት ይችላል። ከ95 ከመቶ በላይ ውጤታማ እንደሚሆኑ የተረጋገጠ ሁለት ክትባቶች አሉን። በዚሁ ተመራጩ ፕሬዚደንት በኢንተርኔት ባደረጉት ውይይት በግንባር ያሉ የጤና ባለሙያዎችን እማኝነቶችንም አዳምጠዋል። የሽግግሩ ሂደት በመደነቃቀፉ የሚቀጥል ከሆነ የአሜሪካውያን ሞት እያሻቀበ እንደሚሄድ ባይደን ቀደም ብለው አስጠንቅቀዋል። በሌላ በኩል ደግሞ ሞዴርናና ፋይዘር የሚባሉት አሜሪካውያን የመድኃኒት ምርምርና አምራች ኩባንያዎች ውጤታማነታቸው ከዘጠና ከመቶ በላይ ስለሆኑት ሁለት ክትባቶች ስኬት የትራምፕ አስተዳደር እየተናገረ ነው። የጤና ሚኒስትር አሌክስ ኤዛር እስከፊታችን ታህሳስ መጨረሻ የምግብና መድኃኒት አስተዳደርን የይለፍ ፈቃድ እየጠበቁ ያሉት ሁለት ክትባቶች በቁጥር 40 ሚሊዮን የሚሆን ለስርጭት ይደርሳሉ። እጅግ ተጋላጭ ለሆኑ 20 ሚሊዮን አሜሪካውያን የሚበቃ ነው። ምንም እንኳን እነዚህ መድኃኒቶች ለመጪው ጊዜ ተስፋን ያጫሩ ቢሆንም በዚህ ሁኔታ ውስጥ የፊታችን ጥር 12 ቃለ መሐላ ፈጽመው ዋይት ሀውስ የሚገቡት ባይደን የሚጠብቃቸው ፈተና እንዲህ ቀላል አይደለም የሚሉ ብዙ ናቸው ክትባቶቹ ወደ ሙሉ ምርት ገብተው ለሚሊዮኖች እስኪዳረሱ እጅግ በርካታ ወራት እንደሚቆጠሩ ባለሙያዎቹ አሳስበዋል ሌላ ዜና የኮሮና ቫይረስን ለመከላከል በሚገባ የሚሰራና ለጤና አደጋ የማያጋልጥ ክትባት ፍለጋው ጥረት ላይ ዛሬም አንድ መልካም ዜና ተሰምቷል ላንሴት የተባለው ታዋቂ የሕክምና ግኝቶች መጽሔት ላይ በወጣው ሪፖርት መሰረት የብሪታንያው አስትራዜኒካ ኩባንያ ከኦክስፈርድ ዩኒቨርሲቲ ጋር የሰራው ክትባት በወጣቶችም እድሜያቸው በገፋ የሙከራው ተሳታፊዎችም ላይ ጠንካራ የቫይረስ መከላከያ እንደፈጠረ እና የጎን የጤና ጠንቅም እንዳልታየበት አስታውቋል። ቀደም ብሎ የዩናይትድ ስቴትስ ኩባንያዎች ፋይዘር እና የጀርመኑ ባዮንቴክ እንዲሁም ሞደርና ኩባንያ የሰሯቸው ክትባቶች እንዲሁም ትልቅ ውጤት ማስገኘታቸውን እንዳስታወቁ ይታወሳል። በርካታ የዓለም ሀገሮች እያሻቀበ የመጣውን የኮሮና ቫይረስ ስርጭት ለመቆጣጠር ጥብቅ የእንቅስቃሴ ገደቦችን ስራ ላይ እያዋሉ ባሉበት በዚህ ወቅት ነው የበሽታው መከላከያ ክትባት ዜና እየተሰማ ያለው። በጃፓን የቶኪዮ ባለስልጣናት ከፍተኛውን የወረርሽኙን ማስጠንቀቂያ አውጀዋል። በመዲናዋ ከምንጊዜውም ከፍተኛ የሆነው 534 አዲስ ተያዦች ቁጥር ከተመዘገበ በኋላ ነው። በሩሲያም የቫይረሱ ተጋላጮች ቁጥር ዛሬ ከ2 ሚሊዮን እንዳለፈ ተጠቁሟል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታዬን፣ ለዜናዎቹ እናመሰግናለን። የምታዳምጡት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የሐሙስ ህዳር 10 2013 ዓ.ም ምሽት ዝግጅታችንን ነው። ዝግጅቶቻችንን በዌብሳይታችን አማሪክ ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሀዱ ራዲዮ 94.3 ላይ እንገኛለን። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። ህወሓት እንደገና የሚዋቀረው የትግራይ ክልል ጊዜያዊ አስተዳደር አካል መሆን እንደማይፈቀድለት የጊዜያዊ አስተዳደሩ ዋና ስራ አስፈጻሚ ገልጸዋል። በአሁኑ የትግራይ አስተዳደር ውስጥ ያሉት አብዛኞቹ በህገወጥ ምርጫ የተመረጡ ናቸው ብለዋል ዋና ስራ አስፈጻሚው ዶክተር ሙሉ ነጋ። በተያያዘ ዜና ለህወሓት ድጋፍ እያሰባሰቡና በጫና ወደ ድርድር እንዲገባ እየሰሩ ነው ባላቸው የዓለም የጤና ድርጅት ዋና ዳይሬክተር ላይ ስለሚወሰደው አቋም ገና ግልጽ ውሳኔ ላይ ያለመደረሱን የኢትዮጵያ መንግስት አስታውቋል። ግስ ሆኖም መንግስት የዶክተር ቴዎድሮስ እንቅስቃሴዎችን ያውቃል ብለዋል፣ የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን እስክንድር ፍሬው ተከታዩን ዘገባ ያስደምጠናል። በፌዴሬሽን ምክር ቤት ውሳኔ የተቋቋመው የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ እንደዚሁም የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይና የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ዛሬ ለውጭ ሀገር ጋዜጠኞች የሰጡት መግለጫ በወቅታዊ ጉዳዮች ላይ ያተኮረ ነበር። የጊዜያዊ አስተዳደራቸው የመጀመሪያ ኃላፊነት የክልሉን አስተዳደር መልሶ ማቋቋም መሆኑን የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ተናግረዋል። ከአሜሪካ ድምፅ ለቀረበ ጥያቄ ምላሽ የሰጡት ዶክተር ሙሉ ህወሓት የዚህ ጊዜያዊ አስተዳደር አካል መሆን እንደማይችል አብራርተዋል እ የትግራይ ክልልን እንደገና ስናዋቅር ህወሓት የስራ አስፈጻሚው አካል እንዲሆን አይፈቀድለትም። ምክንያቱም በተለይም የበላይ ባለስልጣናቱና እነዚያ በክልላዊ መንግስቱ ስራ አስፈጻሚ ውስጥ ያሉት አብዛኛዎቹ ህገ ወጥ በሆነ ምርጫ የተመረጡ ናቸው። ለጊዜያዊ አስተዳደሩ ሰዎችን የምንመለምልባቸው ግልጽ መስፈርቶች አዘጋጅተናል፣ ነው ያሉት። በትግራይ ክልል የተካሄደው ምርጫ ህጋዊ እንዳልሆነ ያስረዱት ዶክተር ሙሉ የጊዜያዊ አስተዳደሩ አንዱ ተግባርም ተአማኒነት ያለው ምርጫ እንዲካሄድ ሁኔታዎችን ማመቻቸት መሆኑን አስረድተዋል። የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይና የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴንም ከጋዜጠኞች ለተነሱ ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ኢትዮጵያዊው የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ለህወሓት ድጋፍ እያሰባሰቡ ነው በሚል የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ጄኔራል ብርሃኑ ጁላ በትናንትናው ዕለት ወቀሳ ሰንዝረዋል። ዶክተር ቴዎድሮስ አድሃኖምን በተመለከተ የመንግስት አቋም ምን እንደሆነ የተጠየቁት አምባሳደር ሬድዋን ሁሴን ተከታዩን መልሰዋል። እንደዚህ አይነት ግጭት ሲፈጠር በሆነ ሰው ላይ ሁኔታዎች ስጋት መፍጠራቸው ያልተለመደ አይደለም። መንግስት ደስተኛ ያልሆነበት ነገር ምንድን ነው? ቴዎድሮስ ምን እየሆነ እንደሆነ ለማወቅና ገለጻ እንዲደረግላቸው መንግስትን አልጠየቁም። ነገር ግን መንግስት የቴዎድሮስን እንቅስቃሴዎች ያውቃል መንግስት ላይ ጫና ተደርጎ ለድርድር እንዲቀመጥ ለማስገደድ ወዲያ ወዲህ ሲሉ መሪዎች ጋር ሲደውሉ፣ የተለያዩ ድርጅቶች ጋር ሲሄዱ፣ በርካቶችንም ሲደርሱ እንደነበር እናውቃለን። መንግስት ይጠብቅ የነበረው ግን እሳቸው መንግስትን ማብራሪያ እንዲጠይቁ፣ ምን አስተዋጽኦ ማድረግ እንደሚችሉ መንግስትን እንዲጠይቁ ነበር። ይህንን ሁኔታ በተመለከተ ምንድን ነው የምናደርገው የሚለው ሲወሰን እናሳውቃቸዋለን። መንግስት ከውሳኔ ላይ ሲደርስ ይፋ አቋም ላይ ሲደርስ እናሳውቃቸዋለን ነው ያሉት። አምባሳደር ሄደዋን እንዳብራሩት ህወት እንደ አንድ ፓርቲ በአገሪቱ ቀጣይ የፖለቲካ እንቅስቃሴ ውስጥ በሚኖረው ሚና ላይም ገና ከውሳኔ ላይ አልተደረሰም። አንዳንድ ወገኖች ህወት በአሸባሪ ድርጅትነት እንዲሰየም ግፊት እያደረጉ መሆኑን ሰምታችሁ ይሆናል። ገና እዚያ ውሳኔ ላይ አልተደረሰም። ያ አሁን እየተካሄደ ያለው ዘመቻ በሚጠናቀቅበት ሁኔታ ላይ ይወሰናል። እያንዳንዱ ወይም እያንዳንዷ የህወሓት አባል እየሆነ ያለውን ነገር የሚያደርገው በመልካም ፈቃዱ ወይም ፈቃዷ ላይ ተመስርታ አይመስለኝም። አንዳንዶች እየተካሄደ ያለውን ነገር ሳያምኑበት የሚያደርጉና የሚደግፉ ይኖራሉ፣ ሌሎች ደግሞ ክፉ በማሰብ እየሆነ ያለውን ነገር ፈቅደው ያደርጋሉ። ስለዚህ ጥያቄው ህወሓትን በአጠቃላይ እንዴት መፈረጅ እንችላለን፣ ክፉ ለማድረግ በማሰብ የሚያደርጉትንና አማራጭ ስለሌላቸው ብቻ የሚሳተፉትን እንዴት መለየት እንችላለን የሚለው ነው። እናም ይህ ይበልጥ መመርመርና መወሰን አለበት። ሁሉም ይህ ወታደራዊ እርምጃ በሚጠናቀቅበት ሁኔታ ላይ ይወሰናል። የብዙ ሰው ህይወት ሳይጠፋና ተጨማሪ ግድያዎች ሳይፈጸሙ የሚጠናቀቅ ከሆነ መንግስት ለዘብተኞችን ከአከራሪዎች መለየት በሚቻልበት ሁኔታ ላይ መነጋገር በሚቻልበት ሁኔታ ላይ ሊወስን ይችላል። ስለዚህ ወታደራዊ ዘመቻው በሚጠናቀቅበት ሁኔታ ላይ ይወሰናል። ነገር ግን አሁን የህወሓትን ሁኔታ በተመለከተ የተወሰነ ነገር የለም ነው ያሉት። የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይና የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን በዚሁ መግለጫ በጦርነቱ የተፈናቀሉትን ለመደገፍ እየተካሄዱ ያሉ እንቅስቃሴዎችንም አብራርተዋል። በሱዳን ያሉትን ወደ አገር ለመመለስ እየተካሄደ ያለው ጥረት ደግሞ በምሳሌነት ከጠቀሷቸው መካከል ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ዘገባው እናመሰግናለን። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ መከላከያ ሰራዊት ከውጭ ኃይሎች ጋር በመሆን በትግራይ ላይ ወታደራዊ ጥቃት እየፈጸመ ነው የሚለውን የህወሓት ክስ የጦር ኃይሎች ጠቅላይ ታማዦር ሹም ጀነራል ብርሃኑ ጁላ አጣጣሉ። ጀነራሉ የኢትዮጵያ መከላከያ ሰራዊት ህወሓትን ለመደምሰስ የሌሎች ድጋፍ የሚያስፈልገው አይደለም ብለዋል። የትግራይ ክልል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ከጎረቤት ሀገራት ጋር በመተባበር በትግራይ ላይ የታወጀ ጦርነት ሲሉ ተናግረው ነበር። መስፍን አራጌ ዘገባለው። ከቀናት በፊት በድምፅ ወያኔ የቴሌቪዥን መርሃ ግብር ቀርበው በወቅታዊ ሁኔታ ላይ ማብራሪያ የሰጡት የትግራይ ክልል ርእሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ጦርነቱ በውጭ ሀገራት ወታደራዊ ድጋፍ እየታገዘ ነው ብለው ነበር። አምባገነን መሪ ከውጭ ኃይል በመተባበር የትግራይ ህዝብን ለመቀጥቀጥ፣ ዜጋውን ለመጨፍጨፍ ወስኖ እየሰራ ነው ያለው። መሆን የሚገባው አገርን ከውጭ ወረራ መከላከል ነው፣ ማዳን ነው፣ መግጠም ነው። የሀገሪቱ መሪ እየሰራ ያለው ግን ሀገሪቱን አሳልፎ ሰጥቷል። ከውጭ ኃይል ጋር በመተባበር በትግራይ ላይ ወረራ ከፍቷል። ከባድ የሆነ ታሪካዊ ክህደት ተፈጽሟል። የውጭ ኃይል ደግሞ ሌላ አይደለም፣ ኢሳያስ ነው። ኤርትራ አጉሳቁሎ ኤርትራን አዳክሞ ኢትዮጵያ እንድትበተን ምትንቱራን ቱጣ የሚል መሪ የሀገሪቱ መበተን የሚፈልግ እንድትበተንም ሲረባረብ የነበረ ነው ከዚህ ኃይል ጋር ነው ተባብሮ ትግራይን የወጋለ። ትናንት ለጋዜጠኞች መግለጫ የሰጡት የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ብርሃኑ ጁላ ሰራዊቱ ከየትኛውም ሀገር ወታደራዊ ድጋፍ እንዳላገኘ ገልጸዋል። የደቡብ ሱዳንና የኤርትራ ወታደሮች በጦርነቱ ተሳትፈዋል የሚለውን የህወሀት ክስ መሰረተ ቢስ ሲሉ አጣጥለውታል። ትንሽ የሚገርም ነገርም አለው። ደቡብ ሱዳን መንግስት ለኢትዮጵያ ሶስት ሺህ ወታደር ሰጥቶ አስገብቶ እና ከእኛ ጋር የተዋጋ ነው የሚል የሰማነው አለ በእውነቱ እውነት የራቀ ነው። ደቡብ ሱዳን ኢትዮጵያን የሚትደግፍበት ቁመና ላይ ያለች ሀገር አይደለች። አንዱ እሱ ነው። ሁለተኛ እኛ ሀይል ካነሰ ከደቡብ ሱዳን ለምን እናመጣለን? ደቡብ ሱዳን እኮ እኛን እየጠበቅን ያለን። ደቡብ ሱዳን ላይ ሁለት የፒስኪፒንግ ሚሽኖች አሉ። ዩኒስፋ የሚባል አቢዬ አካባቢ ያለ የኢትዮጵያ የሰላም ማስከበር ሀይል አለ እና በደቡብ ሱዳን ራሱ በጁባ እና አካባቢው የኢትዮጵያ የሰላም ማስከበር ሀይል አለ። በአጠቃላይ ኢትዮጵያ አሁን ባለው ሁኔታ በሰላም ማስከበር ተልዕኮ ላይ ከአስር ሺህ በላይ የሰው ሀይል አላት። ሀይል ካነሰን ይሄን ነው የምናመጣው እንጂ ደቡብ ሱዳን የምንጠይቅበት ምክንያት የለም። ኤርትራን ተሳትፈዋል ብለዋል። ኤርትራ ለእኛን ለማገዝ ብሎ የሚያሳትፈው ምንም ሀይል የለም። እኛ እኮ በውጊያው ላይ እዞችን ነው ያሰተ አንድ እዝ ማለት በጣም ትልቅ ሀይል ነው። እዞቻችን በምዕራብም በምስራቅም ከሁለት በላይ በየግንባሩ ሆኖ ነው ያሉት። እና የኤርትራ ተሳትፎ የሚጠይቅ ነገር የለም። የኤርትራ ተሳትፎ ፖለቲካሊም ጥሩ እንደማይሆን ስለምናውቅ ይሄን አላደረግንም። ያልተወራ ጉድ የለም በዚህ ማለት ነው። ስለዚህ ይሄ የእነሱ ፕሮፓጋንዳ ነው። ጄኔራሉ ከህወሓት ጋር በሚደረገው ወታደራዊ ዘመቻ የኢትዮጵያ መከላከያ ሰራዊት ሙሉ አቅሙን አለመጠቀሙን ያስታወሱት በየማሰልጠኛው ስልጠና ላይ ያለ ሰፊ ሀይል አለን። አሁን የፒስኪፒንግ ሀይል ሳናመጣ በማሰልጠኛ ያለውን ሀይል ሳናወጣ ባለን ሀይል ብቻ ቲፒኤልኤፍ ጁንታ ከኢትዮጵያ አቅም በላይ አይደለም። በተዋጊ ሀይሎቻችን ጥራትም አንገናኝም፣ በትጥቅም አንገናኝም። እኛ ወደ ሌላ አገር ጎረቤት ልመና የሚወስደን ምንም ነገር የለም። ስለዚህ የለመዱት የሳይኮሎጂካል ወርፌር ሁልጊዜ እንደዚህ ነው የሚያደርጉት። ሽሬን ጨምሮ የተለያዩ አካባቢዎችን በቁጥጥር ስር ማዋላቸውን በትናንቱ ጋዜጣዊ መግለጫቸው መግለጻቸው ይታወቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ መስፍን አራጌን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። አንዳንድ ድርጅቶች ከተቋቋሙበት ዓላማ ውጪ ለሀገርና ለሕዝብ ስጋት የሆነ ተግባር ላይ መሰማራታቸውን የፌዴራል ፖሊስ ኮሚሽን ገለጸ። ባለፉት 15 ቀናት የሀገርን ሰላም ለማደፍረስ ሲንቀሳቀሱ የነበሩ ከ287 በላይ ግለሰቦች በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን ኮሚሽኑ ገልጿል። የፌዴራል ፖሊስ ኮሚሽን ቃል አቀባይ አቶ ጄይላን አብዲ ለአሜሪካ ድምጽ እንደገለጹት የአጥፊ ሕገወጥ ቡድኑ መሳሪያዎችን በየመንገዱ መጣል ጀምሯል ሯል ብለዋል። ህብረተሰቡም በንቃት ራሱንና አካባቢውን መጠበቅ አለበት ሲሉም አሳስበዋል። ፀሐይ ዳምጠው ተጨማሪ አላት። ባለፉት 15 ቀናት የፌዴራል ፖሊስና የአዲስ አበባ ፖሊስ ኮሚሽን ባካሄዱት የተቀናጀ ኦፕሬሽን የሀገርን ሰላም ለማወቅ ሲንቀሳቀሱ የነበሩ ከ287 በላይ ግለሰቦችን በቁጥጥር ስር ማዋሉን የፌዴራል ፖሊስ ኮሚሽን ገለጸ። በከተማው በተደረገ ብርበራ ከህብረተሰቡ በደረሰ ጥቆማ ና በፖሊስ አሰሳ ከግለሰቦቹ ና ከተጠረጠሩ ተቋማት አንድ ሺህ ሰላሳ ሁለት የተለያዩ ጠመንጃዎች 131 የተለያዩ ሽጉጦች ና አርባ ስድስት ሺህ ሰላሳ ዘጠኝ ጥይቶች ተይዘዋል ሲሉ የፌዴራል ፖሊስ ኮሚሽን ቃል አቀባይ አቶ ጄላን አብዲ ተናግረዋል ጠመንጃዎች ሽጉጦች ጥይቶች ቦምቦች ፈንጂዎች ጂፒኤስ የጦር ሜዳ መነፅር ካቴናዎች የክላሽ መጋዘኖች፣ እነዚህ የመሳሰሉት ጥቃት ሊያደርሱበት የሚፈልጉ አካላት ለእኩይ ተግባር ያዘጋጃቸው እነዚህ መሳሪያዎች ሊያዙ ችለዋል። ከዚህ በተጨማሪ መገናኛ ሬዲዮዎች ለሰራዊት አባላት የሚሆኑ ማለት ነው። እነሱን ጭምር ተንቀሳቃሽ እና አቋሚ ሬዲዮዎች እነዚህ፣ ከዛም ውጭ የሀገር ውስጥና የውጭ ገንዘብ በተለያዩ መንገድ ተይዟል። በግለሰባዊ ደረጃም መታወቂያ የሌላቸው አድራሻቸው የማይታወቁ ጠጉር ለውጦች በአንዳንድ ቦታዎች ተገኝተዋል። የህወሓት ቡድን በመሀል ሀገርም ሊያደርስ የሚችለውን ማንኛውንም ጥቃት አስቀድሞ ለመከላከል ከቡድኑ ጋር ግንኙነት ያላቸውን አካላት ከእኩይ ተግባራቸው ለመክታት የፌዴራልና የአዲስ አበባ ፖሊስ ኮሚሽኖች ላለፉት አስራ አምስት ቀናት ዘመቻ ሲያካሂዱ መቆየታቸውን ነው ቃል አቀባዩ የገለጹት። በዚህም አንዳንድ ድርጅቶች ከተቋቋሙበት አላማ ውጪ ለሀገርና ለህዝቡ ስጋት የሆነ ተግባር ላይ መሰማራል መሰራታቸውን እንደተደረሰበት ነው ኮሚሽኑ የገለጸው። ላብነት ሱር ኮንስትራክሽን የተባለው ድርጅት ላይ በተደረገ ህጋዊ ብርበራና ፍተሻ ለተለያዩ ዘመቻዎች የተዘጋጁ ተሽከርካሪዎች፣ የፀሐይ ኃይል ማመንጫ ተንቀሳቃሽ እና ቋሚ ወታደራዊ ሬዲዮ መገናኛዎች በህንፃው ምድር ቤት ተሸክሽጎ እንዳለ መያዙንና በወጋገን ባንክ ዋና መስሪያ ቤት የተለያዩ ጦር መሳሪያዎች መያዛቸውን የፌዴራል ፖሊስ ኮሚሽን አስታውቋል። በተግባሩ ላይ የተሳተፉ ሌሎች ድርጅቶችም እንዳሉ የገለጹት አቶ ጄላን ጉዳያቸው በህግ እየታየ ነው ብሏል። ለምሳሌ የግል ጥበቃ አጀንሲዎች አስራ አራቱ ለምሳሌ የተዘጉት እኮ በዚህ በኩል ተግባር ላይ የተሳተፉ ናቸው። ለምሳሌ በሚጠብቋቸው ተቋማት ላይ ባንኮችን፣ የተለያዩ ድርጅቶችን ሲያዘርፉ ሲዘርፉ የነበሩና ጥበቃ የተሰጣቸው መሳሪያ ሁሉ ይዘው የተሸሸጉ ሁሉ እንዳሉ እነዛም መስመር እንዲይዙ ስራ ማቆም ያለባቸው እንዲያቆሙ አድርጓል። በህግ መሰረት ይጠይቃል። በሀገር አቀፍ ደረጃ እየተካሄደ ከሚገኘው ዘመቻ ጋር ተያይዞ የጥፋት ሀይሉ ተላላኪዎች ሊጠቀሙባቸው የነበሩ የጦር መሳሪያ ባለሙያዎች ሆን ብለው ዜጎች ላይ ጉዳት ሊያደርስ በሚችል መልኩ በየቦታው ጥለዋቸው ነበር ብለዋል። ቃል አቀባዩም ፖሊስ እያደረገ ያለው ኦፕሬሽን በጣም ተጠናክሮ ስለቀጠለ ነገ በህግ እንጠየቃለን ከሚል የተነሳ ህወሀት ቡድን ከዚህ በፊት ለእኩይ ተግባር የሰበሰቡትን የተለያዩ የጦር መሳሪያዎችን በየቆሻሻ ቦታዎች፣ ገንዳ ማሰባሰቢያ ቦታዎች ሁሉ እየጣሉ ይገኛሉ። ለምሳሌ ቦምብ ተጥሎ በሰው ላይ ጉዳት ያደረሰበት ሁኔታ ነበረ። ትላንትና ደግሞ ሰባት ክላሾች በአንድ ቦታ በሻሻ ገንዳ አካባቢ ጥሎ የተገኝበት ሁኔታ አለ። ህብረተሰቡ የጉዳቱ ሰለባ እንዳይሆን ራሱ መጠበቅ አለበት ስሉም አሳስበዋል። የፌዴራልና የአዲስ አበባ ፖሊስ ኮሚሽን ከወትሮው በተጠናከረ መልኩ የህብረተሰቡን ሰላም ለማስጠበቅ እየሰራ ነው ያሉት አቶ ጄላን፣ ነዋሪዎችም ለፖሊስ ጥቆማ በመስጠት አጋርነታቸውን ማሳየት አለባቸው ብለዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ ፀሐይ ዳምጠውን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በዚህ ሳምንት ወደ ካርቱም የተመለሱ አንዳንድ የሱዳን አማጽያን መሪዎች ከመንግስት ጋር ያደረጉትን አዲሱን የእርቀ ሰላም ስምምነት በጥሩ መንፈስ ተግባራዊ ለማድረግ ቁርጠኝነት ያላቸው መሆኑን ተናግረዋል። በርካታ የተቃዋሚና አማጽያን ኃይላትም ወደ ካርቱም ተመልሰው ሰራዊቶቻቸውን ከሱዳን መንግስት ጦር ሳይቀር በመቀላቀል አንድ የተባበረ የሱዳን ሰራዊት ለማቋቋም ጭምር መስማማታቸውን ገልጸዋል። ልዩነትና መድሎን አስወግደው የዜጎች ሰዎች እኩልነት የተረጋገጠባትን አዲሲቷን ሱዳን በጋራ ለመመስረት የጋራ መንግስት ለማቋቋም መነሳታቸውንም እየገለጹ ነው። ከካርቱም የተላከውን የማይክ አቴን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። ስምምነቱን ከመንግስት ጋር የተፈራረሙትና የአማጽያኑ ድርጅቶች ጥላ ድርጅት የሆነው የሱዳን አብዮታዊ ግንባር ሊቀመንበር የሆኑት አሊ ሀዲ ኢድሪስ ባለፈው ማክሰኞ ካርቱም ውስጥ ለጋዜጠኞች እንደተናገሩት አጋጣሚው አዲሺቱን ሱዳን ለመገንባት ወርቃማ ዕድል እንደሆነና ሁሉም የሱዳን ዜጎች በእኩል ዓይን የሚታዩበት አድርገው እንደሚመለከቱት ተናግረዋል። እድሪስ ጨምረው እንደተናገሩት የሌሎች ተቃዋሚ ድርጅት መሪዎችም በዚህ ሳምንት ወደ ካርቱም በመመለስ ልባቸውን በቅንነት ክፍት ያደርጋሉ ብለዋል። ይህ ስምምነት ቀደም ብለው ከነበሩ ስምምነቶች ሁሉ የተለየና ታላቅ ስምምነት ነው። ይህ ስምምነት በሁሉም የፖለቲካ አግባቦች የተፈረመ ነው። የአገር ውስጥና ዓለም አቀፍ ድጋፍ የተችረው ስለሆነ መላ የሱዳን ዜጎች ከስምምነቱ ጎን ተሰልፈው አብረን ተግባራዊ እንደምናደርገው ተማመናለሁ። እድሪስ እንደሚሉት በደቡብ ሱዳን ጁባ በተደረገው ስምምነት መሰረት አሁን ሁሉም ተቃዋሚ ድርጅቶች የሽግግሩ መንግስት አካል ናቸው። እድሪስ ለጋዜጠኞች ሲናገሩ እንዲህ ብለዋል። ከዛሬ ጀምሮ የሽግግር መንግስቱ የሚያስተላልፋቸው ውሳኔዎችና ፖሊሲዎች ለሚያስከትሏቸው ነገሮች ሁሉ ሁላችንም ኃላፊነት እንወስዳለን። ሱዳናውያን ዜጎቻችን በብርቱ እንደተቸገሩ እናምናለን። አሁን የተከማቸ ነዳጅ፣ ዳቦና ሌሎች መሠረታዊ ፍጆታዎች አሉ። ዜጎቻችን ከዚህ አሁን ካለንበት የተሻለ ሕይወት ይገባቸዋል። ባለፈው ሳምንት የሱዳንን የልዕልና ካውንስል የሚመሩት ጄኔራል አብዱልፋታ ላብርሃን በሰሩት የሰብአዊነትና በጦር ወንጀለኝነት በዓለም አቀፉ ፍርድ ቤት ከሚፈለጉ ግለሰቦች በስተቀር በመንግሥት ላይ ጠመንጃ ላነሱ አማጽያንና ተቃዋሚዎች በሙሉ ምህረት ሰጥተዋል። ባለፈው እሁድ የሰላም ስምምነቱ በተከበረበት ወቅት ወደ ካርቱም የተመለሱት የተቃዋሚ ቡድኖች በመንግስት ባለስልጣናት መልካም አቀባበል ተደርጎላቸዋል። በዓሉም ላይ በሰሜን ያለውን የሱዳን ሕዝብ ነጻነት ንቅናቄን የሚመሩት ማሊክ አጋር ሲናገሩ የሰላም ስምምነቱ በቅን ልቦና ከተደረሰ በመላው ሱዳን ሰላም የሚሰፍንበትን ጥርጊያ መንገድ ይከፍታል ብለዋል። አጋር አክለውም ሁሉም የሱዳን ፖለቲካ ኃይሎች በተወገዱት የሱዳኑ ፕሬዝደንት ኦማር አልባሺር ዘመን ለአስርት ዓመታት የወደመው የሱዳንን ማኅበራዊ እሴት መልሰው ለመገንባት ሰላምን እንደ መሳሪያ እንዲጠቀሙ አሳስበዋል። እጆቻችንን አብዮታዊ የፖለቲካ ኃይሎች ውስጥ ካሉ ወንድሞቻችን እጆች ጋር ለማያያዝ እየመጣን ነው። ስለዚህ አዲሲቷን ሱዳንን ያለምንም አድሎ በእኩል ዜግነት እንገነባታለን። አብረን ተባብረን ከሠራን ይህ የሚቻል ይመስለኛል። እኔና ሌሎች የተቃዋሚ ድርጅቶች መሪዎች ከአሁን በኋላ ሱዳን ሌላ መለያየትን የምታይ አገር አለመሆኗን ማሳየት እንፈልጋለን። አጋር ጨምረው እንደተናገሩት በፊርማ የተረጋገጠው ስምምነት ሁሉንም የመንግስትና የተቃዋሚ ኃይላትን ሰራዊት ወደ አንድ የሱዳን ሰራዊት ለመቀየር መወሰኑን የሱዳንን ሕዝብ ህብረ ልዩነት አጉልቶ የሚያሳይ ነው ብለዋል። እነዚህ ኃይሎች እንደ አንድ የተባበረ የሱዳን ጦር በመሆን የተለያየውን የሱዳን ሕዝብ ይወክላሉ። በአጭር ጊዜ ውስጥም አንድ ወጥ ከሆነው የሱዳን ሰራዊት ጋር ይዋሃዳሉ። የተባበረው የሱዳን ጦር መች እንደሚመሰረት ግልጽ አልተደረገም። ጄነራል አልብሩሃን እንደተናገሩት ከሆነ የሱዳን ልዕልና ምክር ቤት አባል የሚሆኑት ሶስት ተጨማሪ አባላትን በቅርቡ ይሰይማሉ። ይህም የምክር ቤቱን አባል ቁጥር ወደ 14 ከፍ ያደርገዋል። በስምምነቱ መሰረት ሌሎችም ለውጦች በሱዳን ካቢኔዎች ውስጥ እንደሚደረጉ ተነግረዋል። ደረጀን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ኬንያ ከታህሳስ 2021 ጀምራ በአይነቱ አዲስ ነው የተባለ መታወቂያ ለዜጎቿ እንደምትሰጥ አስታወቀች። የኬንያ ሀገር ውስጥ ጉዳይ ሚኒስቴር መስሪያ ቤት ሁዱማ ካርድ የተባለ መታወቂያ ለሀገሩ ዜጎች እንደሚሰጥ፣ አሁን በዜጎች እጅ ያለው መታወቂያ ካርድም በ2021 መጨረሻ ከአገልግሎት ውጭ እንደሚሆን አስታውቋል። ገልሞ ዳዊት ተጨማሪ ያለው የኬንያ ሀገር ውስጥ ጉዳይ መስሪያ ቤት በታህሳስ 2021 አሁን ለሀገሩ ዜጋ የሚሰጠው የግል መታወቂያን በአዲስ እንደሚተካ አስታውቋል። ሁዱማ ካርድ የተባለው አዲስ መታወቂያ በአይነቱ የተለየ መሆኑንና ዜጎች ከመንግስት የሚያገኙትን አገልግሎት በቀላል ለመስጠት ያገለግላል ብለዋል። የኬንያ ሀገር ውስጥ ጉዳይ ሚኒስትር ፍሬድ መቲያንጊ፣ ሁዱማ ካርድ ሰርቪስ ካርድ፣ ሁዱማ ካርድ የአገልግሎት ማገኛ ካርድ ነው አንድ ሰው በሀገሪቱ ሲንቀሳቀስ አገልግሎት የሚያገኝበት ካርድ፣ ይህም ሀሳብ ፕሬዚዳንቱ ያመነጩት ነው። ፕሬዝደንታችን ከ2013 ጀምሮ ኬንያውያን በነፃነት አገልግሎት እንዳገኙ ከተፈለገ የዜጎች የመረጃ ቋት ማዘጋጀት እንዲሁም መረጃው በአንድ መስኮት የሚገኝበትን መንገድ መፍጠር ነው ብሎ ነበር። እናም በዚህ አንድ መታወቂያ ካርድ የሁሉም ዜጋ መረጃ በአንድ ቦታ ይቀመጣል ማለት ነው። ለዚህ ነው መታወቂያውን የዜጎች ትክክለኛ መረጃ ምንጭ የምንለው። የፕሬዝደንቱና የመንግስታቸው ፍላጎት እሁን እንዲሆን ዜጎች በአንድ መታወቂያ ሁሉንም የመንግስት አገልግሎት እንዲያገኙ ይህንን ካርድ አዘጋጅተናል። መታወቂያ ካርዱ የመንግስት አገልግሎት አሰጣጥንም ያፋጥናል አሉ ማቲያንጌ። በኬንያ የውዱማ ካርድ ምዝገባ ባለፈው ዓመት የተጀመረ ሲሆን የኬንያ መንግስት በአንደኛ ዙር ምዝገባ 37 ሚሊዮን ዜጎችን መመዝገቡን ይፋ አድርጓል። ማቲያንጊ የሚሰጠው አዲስ መታወቂያ የዜጎችን የልደት ካርድ፣ የግብር መለያ ቁጥር፣ ምንጃ ፍቃድንና የጤና ኢንሹራንስ ካርድ መረጃዎችን አንድ ላይ የያዘ መሆኑን ገልጸዋል። ይሁን እንጂ አዲሱ የኦዱማ ካርድ የዜጎችን መረጃ ለምዝበራ ሊያጋልጥ ይችላል የሚለውን ፍራት በሰብአዊ መብት ተከራካሪዎች ቀርበዋል። ጄምስ ሙቼሩ የኬንያ ኢንፎርሜሽን ኮሚኒኬሽንና ቴክኖሎጂ ሚኒስቴር መንግስት የዜጎች መረጃ አላግባብ እንዳይመዘበር የዳታ ኮሚሽነር መሰየሙን ተናግረዋል። ሙቼሩ የማንኛውም ሰው መረጃ በጥብቅ ቁጥጥር የሚያያዝና ከፍርድ ቤት ትእዛዝ ውጪ ለሶስተኛ ወገን ተላልፎ አይሰጥምም ብለዋል። ሁዱማ ካርድ በኬንያ ለሚኖሩ የውጭ ዜጎችና ስደተኞችም እንደሚሰጥ የኬንያ መንግስት ኃላፊዎች ገልጸዋል። ለአሜሪካ ድምጽ ገልሙዳዊት ከናይሮቢ ዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94 ነጥብ 3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ ተዘዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል ሆርን አትቪኦኤኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። ሱዳን ውስጥ በስደት የሚገኙበት ሁኔታ በጣም የከበደ መሆኑን ከማይካድራ የተፈናቀሉ አንድ ኢትዮጵያዊ አጫውተውናል። ከማይካድራ ሸሽተው ከነቤተሰባቸው ሱዳን የገቡት ስማቸውን እንዳንጠራ የጠየቁን ስደተኛ ማይካድራ ውስጥ ከጥቅምት ሰላሳ ምሽት አንስቶ የነበረውን ሁኔታና አሁን የሚገኙበትን ሁኔታ ትላንት ምሽት ላይ ለሰለሞን አባተ በስልክ አካፍለውታል። የስልኩ መስመር እምብዛም እየጠራ ባለመሆኑ ለድምፁ ጥራትም በቅድሚያ ይቅርታን ጠይቃለን። እንሆ ያዳምጡት። አሁን እኔ ያለሁበት አሸባ የሚባል በሱዳን ቦታ ሆነው አሸባ ነው የሚባለው፣ ተማኒያ ቀሪያ ተማኒያ ይባላል። ወደዛ የገባ በመባቻ ህዳር አንድ ማለት ነው የገባ ነው ምክንያት ጦርነት ተከፍቶ በአማራ ክልል ወደ ባናት የሚባል አካባቢ የአማራ ልዩ ኃይልና ፋኖ ገብተዋል ተብሎ መከላከያ ገብተዋል ተብሎ ምናምን ሲባል ከዛ በኋላ በሰላሳ ማታ አካባቢ ወደ አንድ ሰዓት የሚጠጋ ሳልጉ የሚባሉ በከተማው ላይ ጭፍጨፋ ምናምን ጀመሩ እነማናቸው ጭፍጨፋ ጀመሩት የጀመሩትን እነ እከሌ ምናምን የሚባለው ነገር የለውም ልታውቀው አትችልም ጨለማ ነው መብራትም የለም ጥይት ነው የሚተኮሰው እረፍት የሌለው ጥይት ነው የሚተኮሰው እኔ በከተማ ላይ ነበርኩ ስለዚህ በሰላሳ እኛ በረሃ ውለን ስንመጣ ሰላሳ ልክ እስከ ሰባት ሰዓት ስምንት ሰዓት የሚያክል እዛው ነበርኩና ወዳቂና አውዳቂ ምንም ልትለየው ልታውቀው አትችልም በየሄድከው ቦታ ነው ጥይት የሚታኮሰው። ወደ ዘጠኝ ሰዓት ከሌሊቱ ነው ወጥቼ ወደ በረከት ወደ ሞራ ስንሄድ ራውያን ላይ ስደርስ እና በማይካድራ ነቅሎ የሚወቃ የነበረ ሰው ሲገዳደል ስላደረ ፈርቶ ሕዝቡ በሙሉ ወደ በረከት መጣ። ወደ ሱዳን ጠረፍ ማለት ነው። ስለዚህ እኔ ልጆቼም አላገኘውም። ማታን የገባ ቤቴም አልገባውም። በጎረቤት ክፍት ቦታ ነበር የእኔ ግብ ነው የታጠረ ነው ልገባበት አልቻልኩም። ከውጭ አደር ማይካድራቴ ተገልጿል። ልገባ አልቻልኩም። ልጆቼም የሉም፣ ሚስቴም የለችም። ወታለች ከጋቢዬ ሽማግሌ ነበር። ከሽማግሌ ጋር ትንሽ ተኛ። ልክ ዘጠኝ ሰዓት ዘግሬን ጉዞ ጀመሩ። ልጆቹና ባለቤቶ የት ሄዱ? ቤተሰቤ ነው ያወጣቸው። ምንም የሄዱበትን ቦታ አላቅም ነበር። አሁን ግን አግኝቻቸዋለሁ። ትናንትና ነው ያገኘኋቸው። አሻባ ነው ያገኘኋቸው። እዛ የምልህ ያለው ቃሪያ ተማኒያ የሚባለው እዛ ገብተዋል ልጆቹ ምናምን ሲሉ ጠይቄ፣ ሶስት ቀን አራት ቀን ስፈልግ ቆይቼ ነው እዛ ያገኘኋቸው። ያገኘዋቸው እርሶ፣ ያ ሁኔታ ሲፈጸም የት ነበሩ? ማይካድራ ውስጥ በበረሃን የነበሩ። ቀጥታ በበረሃ አድርጌ በማሽላ ማሽላ ማሽላ ተጠጌ ወደ ቤቴን ስገባ እዛው ጎረቤት ነው እንትን ያልከው ቤት አልገባም። ጥይት ነው የሚተኮስ በዚህ ልትለው አትችልም። በሁሉ ነው የሚተኮሰው። እና ሰው የሰማ ነው ብዙ ሰው ነው የሞተ ምናምን ወደ ሁለት ሞቶ ምናምን ሁለት ሞቶ ሀምሳ አካባቢ ነው የሞተ ተብሎ ነው የሚነገር። ከዛ ሰው ሁሉ ሸሽቶ ወጣ። ሸሽቶ ሲወጣ ወደ ራውያን አካባቢ ሲደርስ በኤርትራ ገባ ተጀመረ ሁመራ ተደበደበ በከባድ መሳሪያ ማለት ነው። ከኤርትራ መሆኑን እንዴት አወቃችሁ እናንተ? ከኤርትራ መሆኑን ይታወቃል። ለምን መሰለ፣ ከኤርትራ እምነ ሀጀር የሚባል ቦታ አለ። ከወዲያ ይሰማል ድምፅ ይሰማል። እኛ ራውያን አካባቢ ያለን መሳሪያውን በአይንህን ባታየው ማለት ነው። በየት እንደሚመጣ ያለ ይታወቃል። በኤርትራ ነው የሚመጣ። ስለዚህ ሁመራ የምንገባ ትንሽ ነው የቀረን፣ የሀያ ደቂቃ በእግር ነው የቀረን። መቀራውያን ወደ ሁመራ ሀያ ደቂቃ ነው በእግር። ስለዚህ ሽማግሌ ምናምን ሂደው ነበሩ፣ በተከዜ ቆርጠው ይባላል። አይ ስለተደበደብነው ነው የምንደበድብ ያለን ተብለው ነው መልስ የተሰጧቸው እንጂ እኛን የደበደብነ የእኛ ነው የሚደበድብ ያለ ነው ያሉ ኤርትራዎች። ኤርትራ ምኖች እስከ ሽንግልና ተልከዋል። መከላከያዎች ተጋዮች ማለት ነው የነሱ። የት ነው አግኝታችኋቸው ይሄንን ያሉት? እነሱ ሽማግሌ ተልኮ ወደዛ ሄደ ወደ ኤርትራ፣ በተከዚ አድርገው ሽማግሌ ቀጥታ ተልከው፣ ከሞራ እንዴት ህዝብ ትደበድባላችሁ ሲባል አይ ከእናንተ ነው መጀመሪያ ተደበደብነ፣ ከህለጊን ተልኮ ነው ወደኛ ድብደባ ስለተደበደብነ ነው መልስ የምንሰጥ ያለን ነው መልስ የሰጡ። ማይካድራ ውስጥ ከተጎዱ መካከል እርስዎ የሚያውቋቸው አሉ? ከሞቱም ይሁን የአካል ጉዳት ከደረሰባቸው ማቃቸው የሉም። ግን ብዙ ወሬ ነው የሚወራ። እከሌ የሚባል ሙተዋል ይሉሃል። እኛ ያለንበት አሁን ወደ አርባ ሺህ አርባ አምስት ሺህ የሚያክል ሰው አለ። እከሌ ሙተዋል፣ እከሌ ተገለዋል፣ እከሌ ተጎድተዋል ብዙ ሰው አለ። በካራ ነው የታረደ ሰው ብዙ እንትን እና እኔ ማውቀው እከሌ ልልህ አልችልም። ምክንያቱ በአይኔ ያየሁት የሞተው የለም፣ ምክንያቱም ብዙ ግድያ ስለነበር፣ እኔ ደግሞ ተሸሽቼ ጠጋ ብዬ ስለነበር እከሌ በአይኔ አይቸው ወድቋል ልልህ አልችልም። ለመሆኑ እንደዚህ ገድለው ይጎትቷቸው ነበር በሞተር የሚባሉት ሰዎች ከየት የመጡ እንደሆኑ እነማን እንደሆኑ አይታወቅም። የሰማችሁትም የለም በጭምጭምታም የሚሆን እንደዚህ ሰው ነዋሪዎች ናቸው። እዛ የሚጎቱ የነበሩ ማለት ነው እዛ ነዋሪዎች ሁነው ከአማራም ነን ከትግራይም ነን እያሉ የቆዩ ናቸው። እዛ እየጎተቱ የሚባሉ ለመሆኑ እርስ እዛ ይኖሩ በነበረ ጊዜ ማይካድራ ውስጥ የሚሰሟቸው ጭምጭምታዎች፣ ሁኔታዎች ነበሩ እንዲህ አይነት ሊፈጠር እንደሚችል መጀመሪያ እኮ በአልደራፊ አርጎ ባናት የሚባል እኛ ተሰልፈን ነበር። ባናት ሂደን እየተከላከልን ነበር ማለት ነው። ባናት የሚባል ተደብድቦ በከባድ መሳሪያ የህይወት እርሻ መካናይዜሽን ይባላል የወያኔ እርሻ ነው የሚባለው እና የአማራ ክልል ፋኖ የሚባል ሞጦ ያዘው እና እዛ ህዝቡ ሁላ የማይካድራ ሲከላከል ቆየ ንብረቱ ተዘርፎ ወደዛ ሄደ ንብረቱ ተዘርፎ ሲሄድ ልክ አስ ሰላሳ አስራ ሁለት ሰዓት ተኩል አካባቢ አለቀላቸው እንግዲህ በኋላ እዚህ አትኖሩም የሚል መፈራሪያ ነበር በማይካድራ ግጭቱ የጀመረው በዛ ምክንያት ነው እነማን ናቸው ማለት ነው ይህንን ይሉ የነበረው ሳሉ የሚባሉ አገር ቤት ሂደው እናታቸው አሉ ማያውቁ በራ ይኖራሉ እዚህ ሀገር እና ሳሉ የሚባሉ አሉ። ነገሩን ለማርገብ የሞከረ አልነበረም። ነገሩን ለማርገብ የሞከሩ ብዙ ሰዎች አሉ። ከዚህ በሰላሳው ማታ ወጣቱም አልሰማም። በጣም ነው የነበረ ግጭቱ እዛ። በኋላ ፖሊሶችን ወጣ ያወጡ ፖሊሶቹ ሲወጡ ከታ ውጡ እናንተ ለእንግዲህ በኋላ ተይዛችኋል የሚል ወደ ሲሰሙ ፖሊሶቹ ሲወጡ ሰኛ ሁሉ መጣ፣ አገር ግጭት ተጀመረ። ከዛ በኋላ ነው ሞቱ ጉዙ የበዛ ስንት ትሆናላችሁ? ከዛ የተፈናቀላችሁት የተሰደዳችሁት አሁን አብራችሁ የወጣችሁት አሸባ ያለ ነው። እስከ አርባ አምስት ሺህ እንሆናለን ብዬ ነው የምገምተው። ይሄ የማይካድራና የበረከት ነው በብዛቱ። ሁሉም እስከነ ንብረት የሚባል ስልክ ተዘግቶ ስለነበር ንብረት የሚባል አልወጣም። ብር የሚባል የለውም። አንድ ሰው ልብስ የያዘ ሰው የለም። አዲስ ነው በሁለት ውስቱን ግጭት ሲነሳ በሁለት ሀገር በሁለት አካባቢ ሲጨፈጨፍ አማራጭ ሲያጣ ልብስም የያዘ የለም። ራቆቱ ወጥተዋል። ስለዚህ በአምሽ ሰው ሆናለን ነው የገምተው። አምዳዊት ያለ እኔ አላየሁትም። አምዳዊትም ብዙ አለ ይባላል። የራውያንና የሁመራ እንዴት ነው ያላችሁት አሁን? ያለ ነው ሁኔታ ውሃ ብዙ አልቸገርም። ብዙም አልጠገምንም ስለ ምግብ ነገር ግን ስለ ልብስ ስለ ምግብ ብዙ የተሰጠ የለም። እስካሁን የደረሰን ነገር የለም። ሶስት መኪና ትናንትናን መጥተው ነበሩ። ማሽላ ነው ይዘው የመጡ ነሉ። እኔ ዳይኒ አላየሁትም። ትንሽ የተሰጡ አሉ። ዛሬ ከሶስት ቀን በፊትም ትንሽ አምስት ኪሎ ነው ስድስት ኪሎ የሚሆን ማሽላ ዱቄት ተሰጥቷል። ዘይት ትንሽ እና በጣም ያለ አራስ አለ፣ ርጉዝ አለ፣ ሽማግሌ አለ ሕፃን አለ በጣም ያስቸገር ነች። ዞሮ ዞሮ ሱዳኖቹ ያቅማቸው እየተባበሩን ነው ያሉ። በቂ የሚሆን ትብብር ግን አላገኘንም እስካሁን። በጣም ተቸገረናል። ምንጣፍ የለም፣ ድስት የለም፣ ሳህን የለ፣ ሁሉ ለምግብ መስያ የሚሆን የተሰጠነው ነገር የለም እስካሁን። ወደ ሳምንት አድርገናል ማለት ነው። ማን ነው በቀጥታ እየረዳችሁ ያለው? አሁን በቀጥታ የተቀበለን የሱዳን መንግስት ነው። ከዛ በኋላ የመጣ ደግሞ አለ፣ በሱዳን መንግስት አድርጎ ያነጋገረን አለ ከየት ቀይ መስቀል ቀይ መስቀል ዛሬ ነው የጀመረው ለመሆኑ የጤና ሁኔታ እንዴት ነው እዛ አካባቢ እንደዚህ ብድግ ብላች ተፈናቀሉ አሁን የበሽታ ጊዜ ነው የወረርሽኝ ጊዜ ነው ምንድን ነው ያለው ሁኔታ እስቲ ንገሩኝ እሱንም ስለ ጤና ሁኔታ በጣም ተቸግረዋል የታመመ ብዙ ነው ህጻኖች በጣም ነው የታመሙ ግን አንድ ትንሽ ደስ የሚል ነገር ሁለት ዶክተር አሉ የውመራ ታዋቂዎች የሚባሉ ዶክተሮች አሉ እና በቀይ መስቀል እቃ ይቀርባል እነሱ እያከሙ ነው ግን በቂ አይደለም ወረሃ በጣም የሚበዛ በቂ አይደለም። በቂ የሆነ መድኃኒት የለም፣ መድኃኒት የለም። ይሄ ዓለም እንዲያውቁልን። እንኳን ሐኪሞቹ እዛው ያሉ ናቸው ወይስ ከእናንተ ጋር የተሰደዱ ናቸው? አውሮ ነው የመጡት፣ ከኛ ጋር ነው። ለመሆኑ ከኢትዮጵያ መንግስት በኩል መጥቶ ያናገራችኋ አለ? ከኤምባሲውም ይሁን ከመንግስት በቀጥታ። በጣም በጣም ደስ የሚል ነገር ነው የጠየቀኝ። አሁን እኛ የምንፈልገው ደግሞ ይሄን የጠየቀኝ ጥያቄ ነው። እኛ ተሰድደን አንድ ዞዋ ሙሉ ስንመጣ በሁለቱ በሶስት አካባቢ ስንጨፈጨፍ መጥቶ ያነጋገረን ተክልሉ የለም። በምን ምክንያት ነው የመጣን? እንዴት ነው ያለን? በኤምባሲ ይሁን የመጣ የለም። ከዛሬ ከሁሉ ከኢትዮጵያ ባለስልጣን ይሁን ከትግራይ ባለስልጣን ወይም ከኤምባሲ ከኢትዮጵያ ይሁን ከትግራይ የመጣ የለም። እኛ እስካሁን ያየነው ሰራሽ ሳምንታችን አርሳ ምስራ ሰለሞንን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በጣና ሐይቅ ላይ የተከተለውን የእንቦጭ አረም ለማስወገድ ለአንድ ወር በተደረገው ዘመቻ ሰማኒያ በመቶ የሚሆነውን አረም መንቀል መቻሉን ለዚሁ አላማ ተብሎ የተቋቋመው መስሪያ ቤት ገለጸ። የጣና ሐይቅና የውሃ ውስጥ አካላት ልማትና ጥበቃ ኤጀንሲ ዋና ስራ አስኪያጅ ዶክተር አያለው ወንዴ ዛሬ ለአሜሪካ ድምጽ እንደገለጹት አረሙ በሀያ ስምንት ቀበሌዎች ተስፋፍቶ የነበረ ሲሆን አሁን በተደረገው ዘመቻ ግን ከ23 ቀበሌዎች በላይ መነቀል ተችሏል ብለዋል። አስቴር ምስጋናው ዝርዝር ይዛለች። ለዘጠኝ ዓመታት ያህል የጣና ሐይቅን ወሮ፣ የሐይቁን ህልውና አደጋ ውስጥ ከቶት የነበረው መጤ አረም አሁን መፍትሄ እያገኘ ነው ይላሉ ለዚሁ ዓላማ ተብሎ የተቋቋመው መስሪያ ቤት ኃላፊ ዶክተር አያሌ ወንዴ። የመፍትሄው ቁልፍ ደግሞ እልህና ቁጭት የተሞላው የሀገሬው አርሶ አደር ነው ብለዋል። የእምቦጭ አረምን ከጣና ሐይቅ ላይ ለመንቀል ለአንድ ወር በተጠራው ዘመቻ በሀያ ሶስት ቀበሌዎች ላይ ያለው እምቦጭ በአብዛኛው በሀገሬው አርሶአደር ተነቅሏል። ቀሪ አምስት ቀበሌዎች በሚቀጥሉት አስር ቀናት ውስጥ ይጠቃለላሉ ብለዋል የጣና ሐይቅና የውሃ ውስጥ አካላት ልማትና ጥበቃ ኤጀንሲ ዋና ስራ አስኪያጅ ዶክተር አያሌው ወንዴ አብዛኛዎቹ ቀበሌዎች አረሙ ታርሞ ተከማችቶ ነው ያለ። ወደ ሀያ ሶስት ቀበሌዎች ናቸው። ሌሎቹ ቀበሌዎች ግን፣ ወደ አምስት ቀበሌዎች፣ ሁለቱ በጥልቀት ምክንያት ገና ወደፊት የምንሰራቸው ናቸው ሶስቱ እና አራቱ ላይ ግን በከፍተኛ ደረጃ የአረም ሽፋን የነበረባቸው አርሶ አደሩ በከፍተኛ ደረጃ ቢሰማራት እነዚህ የግድ ጊዜ ይወስዳሉ። ስለዚህ መጪዎቹን አስር ቀናት ወይም እስከ ሰላሳ ባለው ጊዜ እነዚህን የማረም የማከማቸት ስራ እንሰራለን። ማለት ሰማኒያ ፐርሰንት ድረስ የሚደርስ የአረሙ ሽፋን ላይ የሚሰራፋ ነገር ማታረም ይችሏል። ማለት እምቦጭን ለማጥፋት ለተያያዘው ዘመቻ ዘጠና ሚሊዮን ብር ከፌዴራል መንግስቱ በጀት እንደተመደበለት የገለጹት ኃላፊው ገንዘቡም እምቦጩን ለሚነቅሉ የአካባቢው አርሶ አደሮች የኪስ ሳንቲም ውሏል ብለዋል። ሌሎች የስራ ማስኬጃዎችንም እየተጠቀሙበት እንደሆነ ነው የገለጹት። ዛሬ እስከ ሶስት ሺ ሰው ነው በአንድ ቀበሌ ውስጥ የሚወጣው። ማሽኖቹ ያሉት ማሽኖችን እየሞከርን ነው። በትራክተር የሚሰራ ስራዎችን እየሰራን ነው። ግን አብዛኛው ግን በመቶ ዘጠና ኪሎ ሜትሩ ውስጥ የሚሰራው በየቀበሌው ያለ ከፍተኛ የሰው ጉልበት ለስድስት ሰዓት ሲሰሩ መቶ ሀምሳ ብር ነው በቀን የሚከፈለው ለአንድ አርሶ አደር። ይህ ክፍያ አይደለም በነገራችን ላይ ማትጊያ ነው። ማረም ያለባቸው ለሳሙና ሄደው ደግሞ ፍርድ ሲናቸው አንዳንዴ ጫማ የምናምን የሚሆናቸው ነው እንጂ ለምግብ ለስራም ተብሎ የሚወሰድ አይደለም። ከምንም በላይ የረኩት ሐይቁን ሐይቁ ዳርቻ ሆነው ውሃው መንካታቸው አሸዋው ሲመጣ ማየታቸው ከምንም በላይ ትልቅ ደስታ ሱ ባለፈው አመት የእንቦጭ አረምን ከጣና ሀይቅ ላይ ለማስወገድ በጠቅላይ ሚኒስትሩ አብይ አህመድ ቃል የተገባው የሶስት መቶ ሚሊዮን ብር በቀጣይ ለሚውሉ ስራዎች እንደሚለቀቅላቸው ተስፋ እንዳደረጉ ነው። ዶክተር አያሌው የገለጹት ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር አስቴር፣ እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ለወራት ያህል በሺ የሚቆጠሩ አሜሪካውያን የፖሊሶችን ጭካኔያዊ እርምጃ በመቃወም ማሻሻያዎች እንዲደረጉ ሲጠይቁ መቆየታቸው ይታወቃል። አሁን ደግሞ በቅርቡ የተደረገ አንድ ጥናት እንደሚያሳየው የጥቁሮችም ህይወት ዋጋ አለው የሚለው እንቅስቃሴ እየቀዘቀዘ መጥቷል። ስለዚሁ ጉዳይ የቪኦኤ ዘጋቢ ኤልዛቤት ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል በፖሊስ ቁጥጥር ስር እንዳለ ህይወቱ ያለፈው የጆርጅ ፍሎይድን ግድያ ተከትሎ በአሜሪካ ተቀጣጥሎ የነበረው ተቃውሞ እንቅስቃሴ ወራትን አስቆጥሯል የህግ አስከባሪዎች አሰራር ሳይማከል እንደየግዛቶቹ ውሳኔ በሚከናወንበት አሜሪካ በተወሰኑ ግዛቶች ውስጥ አንዳንድ ለውጦች መካሄዳቸው ይነገራል ከለር ኦፍ ቼንጅ ወይም የለውጥ ቀለም ከተባለው ድርጅት ስካት ሮበርት ስለዚሁ ለውጥ እንዲህ ይላሉ በብዙ የሀገሪቱ አካባቢዎች አክቲቪስቶች ባደረጓቸው እንቅስቃሴዎች የማሻሻያውን ለውጥ የሚደግፉ በርካታ ሕግ አስፈጻሚዎችን እያስመረጡ መሆኑን ተመልክተናል። ይሁን እንጂ ግን የጥቁሮችም ሕይወት ዋጋ አለው የሚለው እንቅስቃሴ ካለፈው ሰኔ ወር ጀምሮ እየቀዘቀዘ መጥቷል። በቅርቡ የወጣው የፒው የጥናትና ምርምር ማዕከል እንደገለጸው 55 ከመቶ የሚሆኑ አሜሪካውያን እንደሚደግፉት የገለጹ ሲሆን ባለፈው ሰኔ ወር ላይ ግን ድጋፋቸውን የገለጹት 67 ከመቶ የሚሆኑ አሜሪካውያን ነበሩ። ያ ድጋፍ ጠንካራ ተቃውሞ በተቀሰቀሰበት አካባቢ እንደነበረም ይታወሳል። ይሁን እንጂ ግን አሁንም ቢሆን በተለይ በአፍሪካ አሜሪካውያንና በኤዥያ አሜሪካውያን ዘንድ ያለው ድጋፍ በአብዛኛው ያልቀነሰ መሆኑ ተመልክቷል። በተለይ የአፍሪካ አሜሪካውያን ድጋፍ አሁን ድረስ 87 ከመቶ እንደሆነም ተገልጿል። ከለር ኦፍ ቼንጅ ወይም የለውጥ ቀለም ከሚባለው ድርጅት ስካት ሮበርት እንዲህ ይላሉ። ለእኔም ሆነ የለውጥ ቀለም ለተባለው እንቅስቃሴያችን ተቀዳሚው ነገር የፖሊሶችን የተንሰራፋ አቅምና ስልጣን መቀነስ ነው። ሮበርት እንደሚሉት ፖሊሶች የእነሱ የሥራ ኃላፊነት ያልሆነውን ሥራ እንዲሰሩ እየተደረጉ ነው። ለምሳሌ የአእምሮ ህሙማንን ችግር አስመልክቶ የሚመጣውን ጥሪ የሚቀበሉት ፖሊሶች ሆነዋል። እኛ እንዲሆን የምንፈልገው ከእነሱ ይልቅ ያንን በሚገባ ማስተናገድ የሚችሉ ልምድ ያላቸውና የሰለጠኑ ባለሙያዎች እንዲሆኑ ነው። ከአገር አቀፍ የፖሊስ ማህበር ቤትሲስ ሚዝ ግን ችግሩ የአእምሮ ህመም ያላቸው ሰዎች ያልተረጋጉ ስለሆነ ነገሮች ወደ አደገኛ ሁኔታ የሚቀየሩት በቅጽበት ሊሆን ይችላል ይላሉ። በፖሊስ ፋንታ የአእምሮ ህመማን ሐኪሞችን አስቀድመን ብንልክ የመጀመሪያው አደጋ የሚደርሰው በእነሱ ላይ ሊሆን ይችላል። እነሱ ሊጎዱ ይችላሉ። ስሚዝ እንደሚሉት አደገኛ ከሆኑ የአእምሮ ህሙማን ችግሮች ጋር የሚሰሩ የጤና ባለሙያዎች ስምሪት ከፍተኛ ገንዘብ ይጠይቃል። ለምሳሌ እኔ አደገኛ ነገሮች በማህበረሰብ ውስጥ በስተው በታዩ ጊዜ በበጀት ቅነሳ ችግር ውስጥ ነበርኩ። ያ ሲሆን ምን እንደሚፈጠር ታውቃላችሁ። በመጀመሪያ የማህበረሰብ ፖሊስ ፕሮግራሞች እንዲጀመሩ ይደረጋል። ከዚያስ ከዚያ በኋላ ደግሞ ተጓዳኝ ስልጠናዎች ይሰጡ ይባላል። በዩናይትድ ስቴትስ ፖሊስ መምሪያዎች ውስጥ የፖሊስ ስራ አስፈጻሚዎች መድረክ ላይ በተደረገ ጥናት ግማሽ የሚሆኑት መምሪያዎች የበጀት ቅነሳ ሊኖር እንደሚችል ይጠብቃሉ። ከፖሊስ ስራ አስፈጻሚዎች መድረክ ቻክ ዌክስለር እንዲህ ይላሉ። እንደ ኒውዮርክ ያሉት ትላልቅ ከተሞች በቢሊዮን ዶላር የሚጠጋ ገንዘብ ያጣሉ። የሎስ አንጀለስ ፖሊስ ከበጀቱ 150 ሚሊዮን ዶላር አጥቷል። የፖሊሶች በጀት ቅነሳ እንዲኖር ግፊት የማድረጉ እንቅስቃሴ ባለበት ሁኔታ ውስጥ እንኳ ጋሉፕ የሕዝብ አስተያየት መሰብሰቢያ ተቋም ባለፈው ሰኔና ሐምሌ ወር ባደረገው ጥናት እንዳመለከተው 81 ከመቶ የሚሆኑ ጥቁር አሜሪካውያን በአካባቢያቸው ፖሊሶች እንዲመደቡላቸው ይፈልጋሉ። ከሀገር አቀፍ የፖሊሶች ማህበር ቤትሲ ስሚት እንዲህ ይላሉ። ክሪሚናሊቲ የወንጀል ድርጊት ዘርን መሰረት ያደረገ ነገር አይደለም። ከአሜሪካ ህዝብ ጥቁሮች አስራ ሶስት ከመቶ ሲሆኑ ሀምሳ ሁለት በመቶ የሚሆኑ ግድያዎች የተፈጸሙትም በጥቁር ወጣቶች ነው። የጥቁሮቹ መብት ተሟጋች ስካት ሮበርትስ ለዚህ መልስ ነው የሚሉትን ተናግረዋል። ለአመታት በተወሰነ ማህበረሰብ ውስጥ ከፍተኛ የወንጀል አሀዝ እንመለከት ቆይተናል። ተጨማሪ ፖሊሶች፣ ተጨማሪ ፖሊሶች፣ ተጨማሪ ፖሊሶችም ብለናል። እኔ እንደሚመስለኝ ግን ተጨማሪ እርዳታዎች ለእነኛ ማህበረሰቦች መሄድ አለበት። ድጋፎች ግን በእርግጥ የተለያዩ መሆን አለባቸው። ሮበርት እንደሚሉት የወንጀል ጥቃቶቹ የሚያበቁት በማህበረሰቡ ውስጥ ያሉ ችግሮችን የሚያስወግዱና ማህበረሰቡ የሚፈልጋቸው የተለዩ እርዳታዎች ሲደረጉ ነው። መዋለ ንዋይ ልናፈስባቸው ወይም ገንዘብ ወጪ ልናደርግባቸው ከሚገቡ ነገሮች መካከል አንዳንዶቹ ማህበረሰቡን ሊያረጋጉ የሚችሉ መሰረታዊ የሆኑ ነገሮች መሆን አለባቸው። ለምሳሌም እንደ ትምህርት፣ መኖሪያ ቤት፣ የጤና እንክብካቤ የመሳሰሉትና ለሰዎች ሕልውና ጠቃሚ የሆኑ ነገሮች። የጥቁርም ህይወት ዋጋ አለው በሚል የተነሱ ተቃውሞዎች የሚያስከትሉት ለውጦች በሚቀጥለው ዓመት ሥራ የሚጀምሩትና በክፍለ ግዛቶች ደረጃ ያሉ ህግ አውጪዎች በሚያሳልፏቸው ውሳኔዎች የሚታዩ ይሆናሉ። ደረጃን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በቅድመ ምርመራ ወይም ሳንሱር ተግባር ክስ የቀረበባቸው የትዊተርና የፌስቡክ ዋና ስራ አስፈጻሚዎች ትላንት የዩናይትድ ስቴትስ ምክር ቤት አባላት ፊት ቀርበው ተከላክለዋል። ጉዳዩ በቅርቡ በሀገሪቱ የተካሄደውን ምርጫ የሚመለከት መሆኑን ዘጋቢያችን ቲናቴርነህ ባጠናቀረችው ዘገባ ጠቁማለች። አዳነች ሳህዬ ታቀርበዋለች። የፌስቡክና የትዊተር ዋና ስራ ትላንት በቨርቹዋል ወይም በርቀት የዩናይትድ ስቴትስ ምክር ቤት ኮሚቴ ፊት የቀረቡት በሦስት ሳምንታት ውስጥ ለሁለተኛ ጊዜ ነው። አብዛኞቹ በፌስቡኩ ኃላፊ ማርክ ዙከርበርግ እና በትዊተሩ ጃክ ዶርሲ ላይ የሚቀርቡት ክሶች አዲስ አይደሉም። ሆኖም ክሱ የቀረበው በድህረ ዩናይትድ ስቴትስ ምርጫ መሆኑ ነው። የደቡብ ካሮላይናው ተወካይ ሪፑብሊካዊ፣ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባል ሊንዚ ግራም But when you have companies that have the power of governments, have far more power than traditional media, ኩባንያዎቻችሁ የመንግስታትን ያህል ኃይል ያላቸውና ከመደበኛ የዜና ማሰራጫ አውታሮች የበዛ ኃይል ያላቸው ሲሆኑ ለመከላከል መሞከሩን ማለዘብ አለባቸው። ዲሞክራቶችና ሪፑብሊካውያን የምክር ቤት አባላት በትዊተርና በፌስቡክ ኩባንያዎች ላይ የሚያቀርቧቸው ክሶች መረጃን መቆጣጠር የሚል ይገኝባቸዋል። Uh, while we would never let the government regulate what the press writes or doesn't write, uh, essentially we are allowing private companies, which are now de facto public forums. መንግስት ምንጊዜም ቢሆን የዜና ማሰራጫ አውታሮች የሚጽፉትንና የማይጽፉትን እንዲቆጣጠር የማንፈቅድ ሆነን ሳለ በአሁኑ ወቅት በተጨባጭ ህዝባዊ መድረኮች የሆኑት የግል ኩባንያዎች እንዲቆጣጠሩት እየፈቀድን ነው ማለት ነው። ዲሞክራቶች በበኩላቸው የፌስቡክ እና የትዊተር ኩባንያዎች የተሳሳቱ ትርክቶችን ለመንዛት ተግባር መጠቀሚያ እንዳይሆኑ በበለጠ መጣር አለባቸው ይላሉ። ዲሞክራቱ የኮኔቲከት ተወካይ ሴኔተር ሪቻርድ supplemental. So you have built terrifying tools of persuasion and manipulation with power far exceeding. አስፈሪ የሆኑ እጅ የመጠምዘዝና የማታለል መሳሪያዎችን ገንብታችኋል። በስነ ምግባር ጉድለትና በስግብግብነት ተወዳዳሪ በሌለው መልክ ከኃይል ገንብታችኋል። የሁለቱ ኩባንያዎች መሪዎች ለውጥ እንደሚያስፈልግ አምነው ተቀብለዋል። የፌስቡክ ኩባንያ ኃላፊ፣ ማርክ ዙከርባርግ I believe we are well overdue to update the rules for the internet around content, elections, privacy, and data portability. <laughs> የኢንተርኔት ተጠቃሚዎች የሚያዩትን በመወሰን ላይ ያላቸውን ተጽዕኖ አመላክተዋል። ስልተ ቀመሮቹ በሚቀርቡት ጽሑፎች ይዘት ላይ የሚኖራቸውን አግባብ አስመልክቶ ብዙ አማራጮች እንዲኖሩን ያስፈልጋል የሚል እምነት አለን፣ መጠቀም አለብን ወይ የሚለውን ጭምር። ስለሆነም ልናጠፋቸውና ልንከፍታቸው የምንችል መሆን አለበት። በአጠቃላይ የትዊተርና የፌስቡክ ኩባንያዎች አዲስ የሕግ ማዕቀፍ በማውጣት ረገድ ከምክር ቤት አባላቱ ጋር ስምምነት ላይ የመድረስ ፍላጎት እንዳላቸው ማመላከታቸው ተገልጿል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸው እና በሌሎችን ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማኔ አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።